ዩናይትድ ስቴትስ ሁሉን አቀፍ የሆነ የተፈጥሮ አካባቢ ጥበቃ ድጋፍ መርሃ ግብር አውጥታ ከአፍሪካ ሀገሮች ጋር ስትሰራ ቆይታለች። ይህ መርሃ ግብር የአፍሪካ ሀገሮች የአየር ንብረት ለውጥን ለመቋቋምና ለመለማመድ እንዲችሉ የሚያግዝ ነው። ዩናይትድ ስቴትስ በአውሮፓውያን የዘመን አቆጣጠር ከ2010 እስከ 2015 ዓ ም ባሉት አምስት ዓመታት የ3.3 ቢሊዮን ዶላር የአካባቢ ጥበቃ ድጋፍ እርዳታ ሰጥታ ሀገሮች አካባቢን በካይ ምርቶችን እንዲገቱና ተለዋጭ አቅም እንዲፈጥሩ ለማድረግ አግዛለች። ሀገሮች የኤሌክትሪክ ኃይልን በስፋት ማምረትና ማዳረስ እንዲችሉ ለማገዝ የዩናይትድ ስቴትስ መንግስት የመደበው የ7 ቢሊዮን ዶላር ድጋፍ ከግሉና ከመንግስት ምንጭ ተጨማሪ 52 ቢሊዮን ዶላር ለማሰባሰብ አቅም ሰጥቷል። በሌላ በኩል ደግሞ በካይ የሆኑ ጋዞችን ወደ ከባቢ አየር መልቀቅን ለመቀነስ የገቡትን ቃል እያከበሩ አይደሉም በተባሉ በኢንዱስትሪ ልማት የተራመዱ የቡድን ሀያ ሀገሮች ላይ ወቀሳ እየተሰማ ነው። ሀገሮቹ ሙቀት አማቂ የሆኑ ጋዞችን ማውጣት ለመቀነስ የተስማሙት ፓሪስ ላይ በወጣውና በተፈረመው ውል መሰረት ነው። ነገሩ በችግር ላይ ችግር ሆነና የዩናይትድ ስቴትሱ ተመራጭ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት አደርገዋለሁ ያሉትን ሁሉ የሚያደርጉ ከሆነ እስካሁን የተጨበጠው ሁሉ አደጋ ሊገጥመው በሀገሮች ዘንድ የሚታየው ዝግጁነት ሊቀዛቀዝ ይችላል የሚል ስጋት አላቸው። ብዙ ተመራማሪዎችና ጠቢባን ዶናልድ ትራምፕ ከፓሪስ ውል እንደሚወጡ ዝተዋል። የከርሰ ምድር ዘይትና የድንጋይ ከሰልን ከመሳሰሉ የአካባቢ በካይነታቸው የተረጋገጠ የኃይል ምንጭ የሆኑ ምርቶችን እንደሚያጠናክሩ፣ የተዘጉትን እንደሚከፍቱና አዳዲስ የልማትና የብዝበዛ ፕሮጀክቶችን እንደሚዘረጉ ተናግረዋል። ለመሆኑ ዶናልድ ትራምፕ ያሉትን ሁሉ ያደርጉ ይሆን? ካደረጉስ መዘዙ ምን ይሆናል? በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የአየር ንብረት ጉዳይ ተመራማሪና ዓለም አቀፍ ተሟጋች የሆኑት ዶክተር ጌታቸው አሰፋ መልስ አላቸው። ጤና ስትልኝ እንደምናመሸ ሰላሙ እግዚአብሔር ይመስገን። አሁን የደወልኩሎት ከሰሞኑ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጋር ተያይዞ እርሶ እንደ አንድ የተፈጥሮ አካባቢ ተመራማሪና የአየር ንብረት ለውጥ ጉዳዮች ተሟጋጅ እንደዚሁም ፕሮፌሰር ምንድን ነው የሚያስቡት የዘንድሮ ፕሬዚደንታዊ ምርጫ ውጤት በአየር ንብረት ለውጥ ጉዳይና በዓለም አቀፍ ጥረቶች ላይ ሊያሳድር ይችላል የሚሉት ምንም አይነት ይሁን ተጽዕኖ ጫና ካለ። በድጋሚ አመሰግናለሁ ሰለሞን ለዚህ እድል። እንግዲህ ያው እንደምታውቀው ይሄ የምርጫ ውጤት የታወቀበት ሳምንት በዚህ ሳምንት ማለት ነው እንዲሁ የዓለም የአየር ንብረት ለውጥ ጉባኤ በሞሮኮ በሚካሄድበት ሳምንት ነው እና እኔ በግልም ሆነ ማንኛውም ሰው ምርጫው በዚህ መልኩ ይጠናቀቃል ብሎ ስላልጠበቀ ያለፉት ሶስት ቀናት ሁላችንም እያሳለፍ ነው ያለነው ምን ሊሆን ይችላል የሚል ነው እና ምናልባት በተለያየ የመገናኛ ብዙኃን እንደሚነገረው አሁንም ጥያቄዎች እና ይሆናሉ የምንላቸው ግምቶች ብቻ ነው መስጠት የምንችለው። በተለይ የእሳቸውን ታሪክ በምናይበት ሰዓት የማንን ምናልባት የትራምፕን የተመራጩን ፕሬዚደንት አዲስ ፕሬዚደንት ሆነው የሚገቡት በምናይበት ሰዓት ምናልባት ዛሬና ትላንትና ይሰጧቸው የነበሩ ቃለ ምልሶችም ስናይ አንድም ምናልባት የፓሪስ ስምምነት ወጣለሁ ያሉትን ላይወጡ ይችላሉ ወይም አሜሪካ እንድትወጣ ላያረጉ ይችላሉ የሚል በበጎ የምናየው ሁኔታ አለ። በተለያዩ ጉዳዮች ላይ የሚያነሷቸውን የአቋም መለሳለስ እና የአቋም ለውጥ ሁኔታዎች ግምት ውስጥ በማስገባት ማለት ነው በትክክል እንጂ ራሱን የአየር ንብረት የኦባማ ኬርን በተመለከተ እንዲሁም ትናንትና ከአሸነፉ በኋላ ያደረጉት ንግግርም የተለሳለሰ እና መልካም አቀራረብ ስለነበረው የፕሬዚደንት ኦባማን ካገኙ በኋላ ምናልባትም የፖል ራያንን ወደ ኮንግረስ ሄደው ካገኙ በኋላ ያደረጓቸው ንግግሮች ስናይ የመለሳለስ የመከለስ የመቀልበስ ነገሮች ሊኖሩ ይችላሉ እንላለን። ግን በሌላ መልኩ ደግሞ አይ ይቀጥሉበትና አሜሪካን ከገባችበት የፓሪስ ስምምነት ብቻ ሳይሆን ምናልባትም ከእናት ስምምነት ከምንለው ወይም ማዕቀፍ ከምንለው የሀያ አምስት አመት የሆነው ስምምነት ነው። ይሄ ስምምነት እንዲያውም በታላቁ ቡሽ ጊዜ የተፈረመና የጸደቀ ነው። በሰኔ በዛ ከሄዱ ብዙ ለአሜሪካም ለአለምም የሚያሳድረው አሉታዊ ተጽዕኖ አለ ለምንድን ነው ይህን የምለው ምናልባት ከፓሪስ ስምምነት ለመውጣት ራሱ አንድ ሀገር ለመውጣት ከስምምነቱ አራት አመት አካባቢ ስለሚፈጅበት አራት አመት ማለት ደግሞ የአዲሱ ስልጣናቸው በአራት አመት ስለሚያበቃ ቢያንስ የመጀመሪያው ዙር ማለት ነው ምንም ቢሉ ላይሆን ይችላል ነው ግን ይህንን ለማሳጠር እንዳልኩት ከእናት ማዕቀፉ ከእናት ስምምነት ከወጡ ግን በአንድ አመት ሊያልቅ የሚችል ነው እና የብዙዎቻችን ግምት ምናልባት ሁለተኛውን አማራጭ ይሄዳሉ የሚል ነው። እና ስጋቱ ግን ምንድን ነው? ምናልባት ሳቸውን ተከትሎ ወይም አሜሪካን ተከትሎ የሚወጡ ሌሎች ሀገሮች እንዳይኖሩ፣ አንድ ሁለት፣ አሜሪካ ሁለተኛዋ በልቀት መጠን ከፍተኛ አስተዋጽኦ ወይም ድርሻ ያላት ከመሆኑ አንጻር ያንን ክፍተት ወይም ጉድለት ሌሎች በበጎ አሁንም ራሱ በሁለት ቀን ሶስት ቀን ጥሩ ድምፅ እያሰሙ ያሉ እነ ቻይና እነ ህንድ በሙሉ የአውሮፓ ሕብረትን ጨምሮ የእሷን ጉለት ሊሞላ የሚችል ተጨማሪ የቅነሳ መጠን ቃል ይገባ ይሆን ወይ የሚል ስጋት አለ። ከሁሉም በላይ ደግሞ እሳቸው ምናልባት ከገንዘብ ጋር በተያያዘ አቋማቸው ወደ ሶስት ቢሊዮን የሚደርሰው ዶላር የአሜሪካ ድርሻ ማለት ነው ለዚህ ለአየር ንብረት ለውጥ መገታት ፕሮግራሞች እሱን አልከፍልም ወይም አሜሪካ እንዳትከፍል አደርጋለሁ ስላሉ እነዚህ እነዚህ ስጋቶች አሉ እና ዶክተር ጌታቸው እንደው በአጋጣሚ እንደው ትንሽ በምሳሌያዊ አነጋገር አይነት ላንሳውና እናንተ የአየር ንብረት ለውጥ ጉዳይ ተመራማሪዎች እና ተሟጋቾች የዶናልድ ትራምፕን በዚህ ምርጫ ማሸነፍ ልክ እንደሰማችሁ የፓሪሱ ስምምነት መኪና የገጫው አይነት ስሜት አልተሰማችሁም? እንደዛ ነው አሁን በጣም የሚገርመው እንግዲህ አንዳንድ ጊዜ ፕላን ቢ የሚባል አለ። በእንግሊዝኛ ሌላ አማራጭ እቅድ ማለት ነው። አ ዋናው እቅድ ካልተሳካ አማራጭ ምን አለኝ የሚባልና ብዙ ጊዜ የተለመደ ነው፣ በፖለቲካም በምርምሩም እንደዛ መያዝ። ይሄ ግን ከነበሩት ቅድመ ግምቶችም ከሳቸውም ለከት የለሽ የንግግርም፣ የብዙ ነገር ያልተለመዱ አካሄዶች አንጻር ማንም አልተዘጋጀም እሳቸው ይመረጣሉ ብሎ እና የአማራጭ አካሄድ እንኳን አልታሰበም። እና ለብዙዎች እንዲያውም ሌሊት ሲሰማ ያው ብዙ ቦታዎች ሌሊት ስለሆነ ምናልባት የነገር ቅዠት ሊሆን ይችላል ሲነጋ ያው ሌላ እውነታ ይኖራል ብሎ እስከ መመኘት ድረስ ተደርሷል። እና ያው እውነታው ግን ያው እውነት ሆኖ ብቅ ሲል እንዳልከው በከፍተኛ ፍጥነት እየተነዳ ቆይቶ ለዚያም ደግሞ በሚገርም ሁኔታ ብዙ ሀገሮች እዚህ ስምምነት ውስጥ ገብተው አሁን አስር ቀኑ ነው። ምናልባት እሳቸው እንዲያውም በስምምነቱ እንደ ሕግ ዓለም አቀፍ ሕግ ከሆነ ከአምስት ቀን በኋላ ነገር ነው የተመረጡት እና በዛ ተስፋና ፍጥነት እየተኬደ ያለ ያው የሰጠው ምሳሌ ያስኬዳል እንደ ተገጭቶ መቆም ነገር ነው የሆነው። እሳቸው እንደውም አሁን በዓለም አቀፍ ስምምነቶች ውስጥ አሜሪካ ያላትን ቦታና ሚና ከማቀዛቀዝ በተጨማሪ ራሱን የአየር ንብረት ለውጥን ሊያፋጥኑ ይችላሉ ተብሎ ስጋት የሚያሳድሩ የተለያዩ እንቅስቃሴዎችን ሊከፍቱ እንደሚችሉ በድጋሚ ነው ሲናገሩ የቆዩት። ለምሳሌ የከሰል ማምረቻዎችን እንደገና እንደሚከፍቱ፣ የተፈጥሮ ዘይት ፍለጋና ቁፋሮ ስራዎችን እንደገና እንደሚያስፋፉ የመሳሰሉ ስራዎችን እንደሚያከናውኑ ነው በፕሬዝደንትነት ዘመናቸው ሲናገሩ የነበሩት። እና በአጠቃላይ ሲመለከቱት የዶናልድ ትራምፕ እዚህ ቢሮ ውስጥ መቀመጥ ለዓለማችን ያለው ትርጉም ምንድን ነው የሚሆነው ብለው ያስባሉ? አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ አሁን እሳቸው ምናልባት ደግሞ ሰዎች በሚያስቀምጡበት ሰዓት ለምሳሌ የከሰል ድንጋዩን ኢንዱስትሪ በምታይበት ሰዓት ራሱ ኢንዱስትሪው ሳቸው ያን ቃሊ ግቡ እንጂ የገበያውና የዋጋ ፍላጎቱ በሚያይበት ሰዓት ፍላጎቱ ምንም ሁለቱ አብሮ አይሄድም። አሁን የተፈጥሮ ነዳጅን አበለጽጋለሁ ካሉ አሁን እንኳን ባለው ዋጋ በምናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በምናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሶሙ በጣም ለረጅም ጊዜ የአየር ንብረት ለውጥ የሚባል ችግር የለም ብሎ የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው እና ይህን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ፣ ማን ይምራው የሚለውን ችግር እንዲመራ የመረት በምንበት ሰዓት ይሄ ስጋት ይጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው? በኦባማ ጊዜ ትልልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርቷል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ እድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደኋላ ለመጎተት ቢሞክሩም አሜሪካ ወደ ኋላ ምናልባት ወደ ሶስተኛው የኢንዱስትሪ አቤት ወደምንለው የታዳሽ ኃይል ላይ የተመሰረተ የምጣኔ ሀብት ወደ ኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን፣ አራት ዓመቱ እንዳይጨርሱ ሁለትም፣ ቅድም እንዳልነው በፍርድ ቤትም በምክር ቤትም በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል። ምናልባት አሜሪካ በዚሁ ብትቀጥል ቀደም ሲል ሲዝቱ እንደነበሩት ብትወጣ ከስምምነቶቹና የሚሏቸውን የልማትና ብዝበዛ ስራዎች ቢከፍቱና ቢያጠናክሩ በአሜሪካ የመሪነት ቦታ ተተክቶ ፈጥኖ ድርሻዋን ሊወስድ የሚችል ሌላ ሀገር ሌላ ኃይል አለ የሚል እምነት ወይም ተስፋ አላችሁ? በእናንተ በኩል እስካሁን ድረስ ያለው ሁኔታ ተፋጥኖ ሊሄድ የቻለው አሜሪካ መሪነቱን በመውሰዷ ምክንያት ነው የሚሉ ተመራማሪዎችና የተፈጥሮ አካባቢ ጥበቃ ተሟጋቾች አሉ። ልክ ነው። ምናልባት አሁን ወሳኝ ጥያቄ ነው ያነሳው። አሁን እንደተባለው በተለይ የኦባማ አስተዳደር ብዙ ብዙ ከፍተኛ ግፊት በማድረግ ዓለም ወደ አንድ በማምጣት በፍጥነት የመሪነት ምና በመጫወት እዚህ ያለንበት አድርሰዋናል። እና አሁን ጥሪ ያለው እንዲያውም ደስ የሚለው አሁን በዚህ በሁለት በሶስት ቀን ውስጥ እንደዛ ነው ከቻይና ጀምሮ የሚሰማው ጥሪ፣ የአውሮፓ ሕብረት እንደዛ ያው እንግዲህ ዓለም የተለየ ሁኔታ ላይ ነው ያለው። በፊት ጆርጅ ቡሽ ሁለተኛው ከክሊንተን በኋላ ማለት ነው መጥተው የኪዮቶን ስምምነት ሲሰርዙ ዓለም በተለየ ሁኔታ ላይ ነበር። አሁን ግን እነ ቻይና ግቡ አትግቡ የሚባሉ ሳይሆን ሌላ ሰው እንዲገባ ወይም ሌላ አገር አብሮ እንዲሰራ የሚገፋፉ አገሮች ስለሆኑ ይህንን ደግሞ በተጨባጭ ማለት ነው ምጣኔ ሀብታቸውን እየቀየሩ የትራምፕ ሀሳብ ቀጥሎ ምናልባት አሜሪካ ለአራት ዓመት ከዚህ ብትወጣ አሜሪካ የታዳሽ ኃይል ቴክኖሎጂን በተመለከተ እና ተመሳሳይ ከአየር ንብረት ጋር የተያያዙ አዳዲስ ግኝቶችን ገዢ እንጂ ሻጭ የማትሆንበት እድል ሊፈጠር ነው ማለት ነው። ስለዚህ ይህንን በመሬት ያዩ እያዩ ስለሆነ የአውሮፓ ህብረትም እነ ቻይናም ምናልባት ካናዳም አሁን ብዙ የተወሳሰቡ ነገሮች አሉ። የካናዳ ግን እነዚህ በአንድ ህብረት ወይም የጋራ መሪነት ሚና ሊጫወቱ ይችላሉ የሚል ተስፋ ነው ያለው እና ያ አይነት ድምፅ ነው ደግሞ እየሰማ ነው ያለ ነው። ሞሮኮ ማለት ነው። ቀደም ሲል ስለ ፍርድ ቤት ስለ ጎዳና ላይ ህዝባዊ ትዕይንቶች ያነሱልኝ ጠቆም ያደረጉኝ ነገር ነበር እና እንዲህ እንዲህ አይነት እርምጃዎችን የመውሰድ ዝግጅቶችና ጭምጭምታዎች አሉ እንዴ፣ ዶክተር ጌታቸው? አዎ፣ በጣም በሀይለኛ ሁኔታ ነው አሁን እንዲያውም አንዳንድ ጥሪ ምናልባት ትራምፕ ከመጡበት መነሻም ከዚህ ከንግድ ዓለም ስለሆኑ የገንዘብ ጉዳይ ነው በደንብ ወቅት የሚሰማቸው ድምፅ የሚል አመኔታም ስላለ ምናልባት አንዳንድ እንቅስቃሴዎች አሜሪካ ላይ የኢኮኖሚ ተጽዕኖ የማድረግ እና ያ ደግሞ እሳቸው በተለይ ይሄ በተጽዕኖ ብቻ ሳይሆን እሳቸው ስራ ፈጥራለሁ ወይም ገንዘብ ለአሜሪካ አስገኛለሁ ከሚሉት አኳያ ይሄ እኮ የፓሪስ ስምምነትም ተከትሎ የሚመጣውም የእድገት ማስተካከል ጉዳይ ከገንዘብ ጋር እንዲያውም በበጎ ሁኔታ ነው የሚገናኘው የሚለውን ከማሳየት አንጻር እንቅስቃሴዎች አሉ እና በተለይ አሜሪካ ውስጥ ምናልባት የዚያውን የእሳቸው ስልጣን የሚረከቡበት በአውሮፓ አቆጣጠር ጃንዋሪ ሀያ በከፍተኛ ሁኔታ የተጠሩ ሰላማዊ ርፎች አሉ እና ከነዛ መካከል ከሚያስተባብሩት መነሻቸው እና መድረሻቸው የዚህ የአየር ንብረት ለውጥ የሆኑ ተቆርቋሪዎች አሉ እና ይሄ በመላው ዓለም እንደሚቀጥል ነው የምንጠብቀው። ዶክተር ጌታቸው ቀደም ሲል እንደገለጹልኝ የሞሮኮ ስብሰባ እየተካሄደ ያለው በዚህ ምናልባት ለዓለም የአየር ንብረት ለውጥ እንቅስቃሴ ወይም የዓለምን የተፈጥሮ አካባቢ ለመጠበቅ ለሚደረገው ጥረት በጎ በማይመስል ዜና ሁኔታ ውስጥ ነው እና ዋናው አጀንዳ ደግሞ ለፓሪሱ ስምምነት አፈጻጸም ዝርዝር የፖሊሲ ስራዎችን የመስራት ነው እና የዶናልድ ትራምፕ መመረጥ የሪፐብሊካን ፓርቲው አብላጫዎቹን ቦታዎች በየቦታው በተወካዮች ምክር ቤትም ውስጥ፣ በሕግ መወሰኛ ምክር ቤትም ውስጥ መያዝ ያስተጓጎለው ነገር አለ። የሞሮኮውን ጉባኤ ሂደት ድንጋጤ ፈጥሯል እና በተለይ የመጀመሪያው ቀን እንደተሰማ እንዳልኩት አማራጭ መንገድ ታስቦ ስላልቆየ ድንጋጤ ፈጥሯል። ግን እንዳለ ድርድሩም ይቀጥላል። አሁንም ያው እንግዲህ ቢያንስ ስለሚቀጥሉ ሰባ ቀናት ፕሬዚደንቱ ኦባማ ስለሆኑ በዛ መንፈስ ነው ድርድሩም የሚካሄደው እና ከዛ በኋላ እንግዲህ ተጽዕኖም ለመፍጠር ያመቻል። ይህ ጉዳይ አሁን ሞሮኮው በታሰበለት አካሄድ ድርድሩ መቀጠሉና ያ መንፈስ ነው የምናየው። ዶክተር ጌታቸው አሰፋ በጣም አድርጌ አመሰግናለሁ። እኔም እግዚአብሔር